የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25ና 31 ሜትር ባንዶች ዘወትር በየቀኑ ከሶስት ሰዓት እስከ አራት ሰዓት የሚያሰማውን ፕሮግራም አሁን ጀመረ። ብዙ ጊዜ አሁን ክርክር እየተነሳ ያለው ነገር ትምህርት ለግል እድገት ነው፣ ፐርሰናል ዲቨሎፕመንት ነው። ይሄ ፐርሰናል ዲቨሎፕመንት ደግሞ ምን ማለት ነው? ወይም የግል እድገት ክሪቲካል ቲንኪንግ፣ አበክሮ የማሰብ ነገር፣ ይሄንን ለማዳበር ነው ይላል ትምህርት። የችግር መፍቻ ፕሮብሌም ሶልቪንግ የምንለው ይሄ፣ በዚህ ዙሪያ ላይ ብዙ ክርክሮች ይነሳሉ። በደንብ የምናውቀው ከሚመስል ነገር ግን እንዲህ እንዳለንበቱ ባለ ዘመን የሚጠበቀውና የሚሆነው በእጅጉ ተራርቆ ሲገኝ መጠየቅ ግድ ከሆነበት ቅንብር የተወሰደ ነው አሁን የትምህርት ምንነትና ፋይዳው ነው ጭብጣችን የሰማችኋቸውም የደቡብ አፍሪቃው ኳዝሉ ናታን ዩኒቨርሲቲ የከፍተኛ ትምህርቶች መምህሩ ፕሮፌሰር ዳምጠው ተፈራ ናቸው በአህጉር አቀፍ ደረጃ የትምህርትን ጉዳይ በሚመለከቱ ተቋማት በኃላፊነት የሚሰሯቸውን ጨምሮ በበርካታ ስራዎች የሚሳተፉ የትምህርት ጉዳይ አዋቂ ናቸው። ፒያኖ በግሌ ከምወዳቸው የሙዚቃ መሣሪያዎች ቀዳሚው ነው። መጀመሪያ መጫወት የተማርኩት የሙዚቃ መሣሪያ ነው። በመሆኑም በልቤ ልዩ ቦታ አለው። ቴዲ በርንስ ይባላል። በምሽቱ የራዲዮ መጽሔት ከሚሰሙት ድምፆች ውስጥ አንዱ ነው። የአዲስ አበባው መስኮት ሲከፈትም የንጉሥ የአክሊሉ ቅንብር ሰዓቱን ጠብቆ ብቅ ይላል። ጤና ስጥልን፣ እንደምናመሻችሁ፣ እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች ከዛሬ እሁድ ሕዳር 16 2016 ዓ ም ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አዎን እሁድ ከሆነ ምሽቱ የራዲዮ መጽሔት የማይደል ሰዓቱ። ከሰዓቱ የዓለም ዜና በኋላ መልሳለሁ፣ እንዳትሄዱ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በሴራ ሊዮን ታጣቂዎች በዋና ከተማ ፍሪታውን የሚገኘው የጦር ሰፈር ላይ ጥቃት ማድረሳቸውን ተከትሎ የሀገሪቱ ፕሬዚዳንት በመላ ሀገሪቱ የሰዓት እላፊ አውጀዋል። በምዕራብ አፍሪካ ቀጠና መፈንቅለ መንግስት በተስፋፋበት በዚህ ወቅት የደረሰው የጥቃት በሀገሪቱ የስርዓት መፍረስ ሊያስከትል ይችላል የሚል ስጋትም ፈጥሯል። የሴራሊዮን ፕሬዚዳንት ጁሊስ ማዳ በኤክስ ወይም በቀድሞ አጠራሩ ትዊተር ላይ ባሰፈሩት መልእክት፣ ማንነታቸው ያልታወቁ ታጣቂዎች ፍሪታውን በሚገኘው ዊልበር ፎርስ የጦር ሰፈር ላይ በጠዋት ጥቃት ሰንዝረዋል ያሉ ሲሆን ጥቃት አድራሾቹ በጸጥታ ኃይሎች መበተናቸውንና ተመልሶ መረጋጋት መስፈኑንም አስታውቀዋል። ፕሬዚዳንቱ አክለው የጸጥታ ኃይሎች እየሸሹ ያሉትን ታጣቂዎች ከመሰረታቸው ማጥፋት እስኪችሉ በመላ ሀገሪቱ የሰዓት እላፊ መታወጁን ገልጸው ዜጎች በተቻለ መጠን ከቤታቸው እንዳይወጡ አስጠንቅቀዋል። እስራኤል እሁድ ዕለት በሐማስ የሚለቀቁ ታጋቾች ስም ዝርዝር እንደደረሳት አስታውቃለች። ዩናይትድ ስቴትስ በበኩሏ ከጋዛ ነፃ ከሚወጡ ታጋቾች መካከል አንድ አሜሪካዊ ሊገኝበት እንደሚችል ገልጻለች። የእስራኤል ኃይሎች በጋዛ የሚያካሄዱትን የውጊያ ጥቃት ለአራት ቀናት ለማቆም የተደረሰውን ስምምነት ተከትሎ እሁድ ዕለት ታጋቾች የሚለቀቁት ለሶስተኛ ጊዜ ሲሆን የተኩስ ማቆም ስምምነቱ ማክሰኞ ይጠናቀቃል። የዋይት ሀውስ ብሔራዊ ደህንነት አማካሪ ጄክ ሱሊቫን ኤንቢሲ በተሰኘው የቴሌቪዥን ጣቢያ ከሚተላለፈው ሚት ዘ ፕሬስ ጋር ባደረጉት ቃለ ምልልስ ዩናይትድ ስቴትስ ቢያንስ አንድ አሜሪካዊ ታጋች እሁድ ዕለት ይለቀቃል ብላ የምታምንበት ምክንያት አላት ብለዋል። አክለውም የአራት ዓመቷ አቢጌል ኤዳን እንደምትለቀቅ ተስፋ እናደርጋለን፣ ነገር ግን ሆኖ እስክናየው ድረስ በእርግጠኝነት ማወቅ አንችልም ነው ያሉት። የእስራኤል የደህንነት ባለስልጣናት ዛሬ የሚለቀቁትን ታጋቾች ስም ዝርዝር እያጣሩ ሲሆን የታጋቾች ቤተሰቦች እንዲያውቁ መደረጉንም መንግስት ገልጿል። ይህ በእንዲህ እንዳለ የፍልስጤም የጤና ጥበቃ ሚኒስቴር እሁድ ዕለት ባወጣው መግለጫ የእስራኤል ወታደሮች ትላንት ምሽት ዌስት ባንክ ውስጥ ቢያንስ ስድስት ፍልስጤማውያንን በጥይት ተኩሰው ገድለዋል ብሏል። በሌላ ዜና አጥቂዎች ከእስራኤል ጋር የተገናኘ የነዳጅ መርከብ የመን ውስጥ በኤደን ባህር ዳርቻ ላይ መያዛቸውን ባለስልጣናት እሁድ ዕለት አስታውቀዋል። ለጥቃቱ እስካሁን ኃላፊነት የወሰደ ባይኖርም ከቅርብ ቀናት ወደ የተፈጸሙት ቢያንስ ሁለት የባህር ላይ ጥቃቶች ከእስራኤልና ከሐማስ ጦርነት ጋር ተያይዘው የመጡ ናቸው። አጥቂዎቹ የላይቤሪያ ባንዲራ ሲያውለበልብ የነበረውንና በኤደን ባህረ ሰላጤ የሚንቀሳቀሰው ዞዲያክ የባህር ላይ ኩባንያ የሚያስተዳድረውን መርከብ መያዛቸውን ኩባንያውና አምብሬ የተሰኘ የግል የስለላ ድርጅት አስታውቀዋል። አንድ ስማቸው እንዳይጠቀስ የጠየቁ የአሜሪካ መከላከያ ሚኒስቴር ባለስልጣንም ጥቃቱ መድረሱን ለአሶሴትድ ፕሬስ አረጋግጠዋል። ጥቃቱን ተከትሎ ዞዲያክ ባወጣው መግለጫ ቅድሚያ የምንሰጠው በመርከቡ ላይ ላሉት ሀያ ሁለቱ ሰራተኞቻችን ነው ያለ ሲሆን ቱርካዊ ካፒቴን የሚያሽከረክረው መርከብ ከሩሲያ፣ ቪየትናም፣ ቡልጋሪያ፣ ህንድ፣ ጆርጂያ እና ፊሊፒንስ የተውጣጡ ዜጎችን ጨምሮ ከተለያዩ ሀገራት የተውጣጡ ሰራተኞችን መያዙን አስታውቋል። መርከቡ ሙሉ ለሙሉ ፎስፈሪክ አሲድ መጫኑንም አመልክቷል። ጥቃቱን ያደረሰው አካል ማን እንደሆነ እስካሁን አልታወቀም። የኢደን ባህረ ሰላጤ ዓለም አቀፍ እውቅና ከተሰጠው የየመን መንግስት ጋር አጋር በሆኑ ኃይሎችና በኢራን ከሚደገፈው የሁቲ አማጽያን ጋር ለአመታት በተዋጋው ሳውዲ መር ጥምረት በቁጥጥር ስር ሲሆን፣ ሁቲዎች ከሚቆጣጠሩት አካባቢም የራቀ ነው። የሶማሊያ የባህር ላይ ዘራፊዎችም ከዚህ ቀደም በዛ አካባቢ ተንቀሳቅሰው አያውቁም። በመጨረሻም በማይናማር የሚገኝ አናሳ ጉሳት ታጣቂ ቡድን ወደ ቻይና የሚያቋርጠውን ቁልፍ ድንበር ከገዢው የጁንታ መንግስት ወስዶ መቆጣጠሩን የሀገር ውስጥ ሚዲያዎችና አንድ የጸጥታ አባል አስታወቁ። ሶስት አናሳ ብሔሮች የፈጠሩት ጥምረት በጥቅምት ወር በሀገሪቱ ጦር ላይ ጥቃት ከሰነዘሩ ወዲህ በቻይና ድንበር አቅራቢያ በሚገኘው የማይናማር ሰሜናዊ ግዛት ግጭቶች ተባብሰዋል። ጥምረቱ ከቻይና ጋር ለሚደረገው የንግድ ልውውጥ ቁልፍ የሆነ ከተማና ሌሎች በደርዘን የሚቆጠሩ ወታደራዊ ቦታዎችን የተቆጣጠረ ሲሆን ከፍተኛ የገንዘብ እጥረት ለገጠመው ጁንታ የንግድ መተላለፊያ መንገዶችን እያሳጡ ይገኛሉ። ከሶስቱ የጥምረቱ አባላት አንዱ የሆነው የማይናማር ብሔራዊ ዲሞክራቲክ ጥምረት ጦር ባካሄደው ጥቃት ኪንሳን ካያውት የተሰኘውን ድንበር መቆጣጠሩን የሀገር ውስጥ ሚዲያዎች የዘገቡ ሲሆን ወደ ቻይና የሚያስተላልፈው ድንበር በማይናማርና በቻይና መካከል ዋና የንግድ መተላለፊያ ስፍራ ሆኖ ቆይቷል። በዋናነትም ማሽኖች፣ የኤሌክትሪክ እቃዎች፣ የእርሻ ትራክተሮችና ሌሎች ሸቀጣሸቀጦች በዚህ ድንበር እንደሚተላለፉ ዘገባዎቹ አመልክተዋል። አድማጮች፣ ለሰዓት የያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የእሁድ መሰናዷችን ጋር መልካም ቆይታ። ድጋሚ፣ ጤና ስጥልን። ሰላም እንደምናመሻችው ክብራትና ክብራን አድማጮቻችን። እሁድ ህዳር 16 2016 ዓ ም የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ወይስ ሽንፈት ምነው አንተ አታረጅ እንደኔ አልደከምክም እርጅና አልተጫነህ ዕድሜ አላበቀልክም። ልጅ ሆኜም ልጅ ነበርክ ጎልምሼም አላደግክ። ታዘብኩ ጎዳና በደልከኝ መንገዱ እግሮቼን ተቀለብክ በገላ ሲሄዱ የአንተም ሆድህ ሞላ አንተም አማረብህ የኔ አቅም ሸሸ በሰው ሁሉ መቅኒ ገጽህ እየታሸ ታዘብኩ ታዘብኩ ታዘበኝ ታዘበኝ ትናንትናም ካንተው ዛሬም ባንተ ላይ ነኝ። የእሁድ ህዳር 16 2016 ዓ ም የራዲዮ መጽሔት ፕሮግራማችን። አዎን፣ እንደ ልማድ እንደወጋችን ሁሉ ዛሬም በሳምንቷ ምርጥ ግጥም ተጀምረዋል። ገጣሚ ረድኤት ተረፈ አንድ ሐሙስ በሚል ርዕስ ለንባብ ካበቃችው የግጥም መድብል ነው ያገኘናት የግሩም ግጥሟ። ረድኤትን አመስግኜ አሁን ደግሞ የምሽቷን ቀዳሚ ስልት እናስከትል።

I'm just on the I'll go I'll go again i some be in the i love go make I'll go i i be in the Zima ሰዎችን ያስተዋወቅ ነው እና በትምህርት መሠረታዊ ጉዳይ ላይ ያተኮረው ቅንብር ነው። ቀዳሚው በኢትዮጵያ ከማነጋገር አልፎ ተስፋ አስቆራጭ ከመሰለው መንስኤውን በቅጡ መመርመርና ሁነኛ መልስ ከሚሻው የትምህርት ጥራት ጉዳይ ተሻግረን መሠረታዊውን ጥያቄዎች ዘለግ ብለን የምንመረምርበት ነው። ወደ ውይይቱ ፕሮፌሰር ዳምጠው ተፈራ በቅድሚያ ለጊዜው አመሰግናለሁ። እኔም እንዲሁ አመሰግናለሁ። አሉላ እዚህ ይድል ትውውቁን እናስቀድም። ፕሮፌሰር ዳምጠው በርከት ያሉ ኃላፊነቶች ያለባቸው ስራዎችን ነው የሚሰሩት። በመደበኛው ስራው ከሚያገለግሉበት የከፍተኛ ትምህርት ተቋም ባሻገርም በአህጉር አቀፍ ትምህርት ነክ ተቋማት ውስጥም በርከት ያሉ ስራዎችን እንደሚሰሩ አውቃለሁ። እስኪ ከሚሰሯቸው ስራዎች ካሉ ቦት ኃላፊነቶች የሚያገለግሉባቸውን ተቋማት ተቋማትና ስራዎች በመተዋወቅ ብንጀምር። ለዚህ እድል አመሰግናለሁ። እንደገና እኔ በከፍተኛ ትምህርት ዙሪያ ሳውዝ አፍሪካ በዩኒቨርሲቲ ኦፍ ኳዙሉ ናታል መምህር ነኝ። ብዙ አመት አሪቅ ያለው እዛ በቦስተን ኮሌጅ ሴንተር ፎር ኢንተርናሽናል ሃየር ኤዱኬሽን በሚባል በአለም አቀፍ የከፍተኛ ትምህርት ትምህርት ላይ ኤስታብሊሽድ የሆነ የተቋቋመ በቦስተን ኮሌጅ በነበረ ኢንስቲቱትም ለብዙ አመት ሰርቻለሁ፣ በተማሪነትም በፕሮፌሰርነትም ደረጃ። ከዛ ባሻገር አህጉራችን አፍሪካ ህብረት ጋር ላለፉ ስምንት ዘጠኝ ዓመታት የከፍተኛ ትምህርቱ ሲሳ ይባላል የኮንቲናንታል ኤጁኬሽን ስትራቴጂ ፎር አፍሪካ ወይንም የአህጉሩ የትምህርት ስትራቴጂ ከተወሰኑ ጓዶች ጋር አብረን ነው ዴቨሎፕ ያደረግነው። አሁን ከዛ ባሻገር የከፍተኛ ትምህርቱ ኮኮኦርዲኔተር ነኝ። እንግዲህ ይህን ይህን እያለ ይቀጥላል። የተለያዩ ነገሮችን እንሰራለን። አሁን ባለበት ሁኔታ በአምስት መጽሐፎች በከፍተኛ ትምህርት ዙሪያ በሰፊው እየሰራሁ እገኛለሁ። ይህን ያህል ካልኩ ይበቃል። አሉላ፣ አመሰግናለሁ። አመሰግናለሁ። አውቃለሁ፣ ከዚህም በርከት ያሉ ስራዎች ውስጥ ይሳተፋሉ። የትምህርት ጉዳይ ባለበት ወይም ስለ ትምህርት በሆኑ ስራዎች በስፋት እንደሚሳተፉ እረዳለሁ። እንግዲህ ዛሬ የምንነጋግረው ስለ ትምህርት እንደመሆኑ ሁለት መሰረታዊ ነጥቦችን መልከት እናደርገን ከባህሩ በጭልፋ እንደሚባለው በጣም ሰፊ ከሆኑ ሀሳቦች ውስጥ አንኳር አንኳሩን ለማንሳት ያህል በጣም የምናውቀው የሚመስለንን ርዕስ እናስቀድምና ለመሆኑ ትምህርት ምንድን ነው? የትምህርት ቀዳሚ ዓላማዎች ወይም ግቦችስ ምንድን ናቸው? አመሰግናለሁ። አሉላ፣ ትምህርት ምንድን ነው የሚለው ነገር ሰፊና አንተም እንዳልከው የተወሳሰበ ጽንሰ ሀሳብ ነው። ይህም ፍልስፍናዊ ነው፣ ህብረተሰባዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ሌሎችም ይዘቶች ለዘመናት የቆየ የኖረ የመነጋገሪያ ጉዳይ ነው። ስለዚህ ይሄ ትልቅነቱ፣ ስፋቱ፣ መወሳሰቡ ከነዚህ የተለያዩ ምክንያቶች ጋራ ያን ጸባይ እንዲወርስ ያደርገዋል። ትምህርት ዝም ብሎ ለመግለጽ ያህል እውቀትን፣ ልምድን፣ ክህሎትን ቫሊዩን አቲቲዩድን እንግዲህ አማርኛውም ለጊዜው ቃል ለቃል ለመተርጎም ቢያስቸግረኝም ይሄን ሁሉ የሚካበትበት መንገድ ነው ትምህርት። የህይወት ዕድሜ ጉዞ ላይፍታይም ጀርኒ፣ ፎርማል በሆነ መንገድ፣ ኢንፎርማል በሆነ መንገድ ህብረተሰብን፣ ግለሰብን የሚቀረጽበት መንገድ ነው። ፕሮፌሰር ዳምጣው እንግዲህ ይህን ትልቁን ጽንሰ ሐሳብ ትምህርት የሚባለውን መጠነ ሰፊ እይታን የሚጋብዝ ነው እና ምናልባትም ቅርባችን የሚመስለንን ነገር ግን በቅጡ ስለመረዳታችን መረዳታችን እርግጠኛ ማንሆንበትም እሴቶች እና አመለካከትን ማቃናትን ጨምሮ አስረድተዋል። ዋናውም የዚህ ውይይት ትኩረት እሱ ነውና እስኪ የትምህርት ጥቅም ወይም ፋይዳ ምንድን ነው? ቀዳሚ ግብና ዓላማውስ መሰረታዊ ዓላማዎች ቢመለከቱ እሺ። በብዛት ለትምህርት ምንድን ነው ለሚለው ጥያቄ በቅድሚያ የሚገኘው ገዢ መልስ እውቀት ለማግኘት ነው የሚለው ሁልጊዜ የመጀመሪያው ነገር ምንድን ነው፣ ትምህርት ምንድን ነው ሲባል እውቀት ለማግኘት ነው የሚለው ነው። እሱ ጋር ዝርዝር ውስጥ አልገባም። ምን አይነት እውቀት፣ ማን ይሄን እውቀት የሚያዳብረው ወዘተርፈው ሳንገባ ይሄ ሀሳብ በአጠቃላይ ዋና ገዥ ሀሳብ ሆኖ ትምህርት ለውቀት ነው የሚለው በዋነኛነት ይቀመጣል። በሁለተኛነት ደረጃ ትምህርት ዜጎችን ኃላፊነት የሚሰማቸው አክቲቭ የሆኑ በስነ ምግባር የታነጹ እንደነዛ አይነት ዜጎችን የማፍራት ነው ይላል። እያንዳንዱ ማነሳቸው ነገሮች ራሳቸውን የቻሉ ትልልቅ ቮሊዩም የሚጻፍባቸው ናቸው። በዚህኛውም ሳይድ፣ በዚህኛውም ሳይድ ክርክር የሚደረግባቸው ነጥቦች ናቸው። ምን አይነት ዜጎች ለማ እነዛ ዜጎች ምን እንዲያገለግሉ የሚለው ዝርዝሩ ሳልገባ ባንኳር ባንኳር ሆነ ማስቀምጠው በሶስተኛ ደረጃ ትምህርት ዜጎችን ለስራ እንዲያዘጋጅ የሚያደርግ ነው ይላል። ወይም ወርክ ፎርስ ፕሬፓሬሽን የምንለው ነው። ይሄ እንግዲህ እውቀት ኮምፒተንሲ ይባላል። እነዚህ በዋናነት ዜጎች ለስራ እንዲያዘጋጅ የሚያደርግ ነው ይላል። ብዙ ጊዜ አሁን ክርክር እየተነሳ ያለው ነገር አይ አይደለም፣ ትምህርት ለግል እድገት ነው ወይም ፐርሰናል ዲቨሎፕመንት ነው። ይሄ ፐርሰናል ዲቨለፕመንት ደግሞ ምን ማለት ነው? ወይም የግል እድገት ክሪቲካል ቲንኪንግ፣ በአበክሮ የማሰብ ነገር ትክክለኛ ትርጉም ነው ቢገኝበት ጥሩ ነው። ፈጠራ ችሎታ፣ ይህንን ለማዳበር ነው ይላል ትምህርት ጥቅሙ። በሌላ በኩል ትምህርት አይ አይደለም፣ ዜጎች የራሳቸውን ጤንነት፣ ደህንነት ደህንነት ሲባል ሴኩሪቲ የሚለውን ብቻ ሳይሆን ሰፋ ያለ ገጽታ ያለው ሆኖ ያንን የሚጠብቁበት ነው ይላል። ሌላኛው ደግሞ አይ አይደለም፣ ትምህርት የችግር መፍቻ ነው ወይንም ፕሮብሌም ሶልቪንግ የምንለው ነው ይሄ። በዚህ ዙሪያ ላይ ብዙ ክርክሮች ይነሳሉ። ይሄ ምንድነው ችሎታ መፍጠሪያ እና ማዳበሪያ ዋና መንገድ ነው ይላል። እንግዲህ ሌላው እዚሁ ላይ አቆማለሁ፣ ምክንያቱም በጣም ብዙ ዝዝሮች ሀሳቦች አሉት። ትምህርት ምንድን ነው የሚለው ነገር ይሄ የግል ራስን ፐርሰናል ፉልፊልመንት እና ሃፒነስ ይባላል። ግለሰባዊ ስሜትን ለማሟላት ለመደሰት መሰረታዊ ነው የሚል ነጥቦች አሉት። እንግዲህ እንዳቀረብኩት ሰባት ስምንት ፖይንቶች አሉት ይቀጥላል። በዛው ልክ ይሄን ካልኩ ዘንዳ ትምህርት ኮንቴክስት አለው። እንግዲህ ኮንቴክስት አውድ ቅድም በጠቀስኩት መሰረት በብዙ ነገሮች ተጽዕኖ የሚገለጽ ነው እና ይሄ ጥቅም ግን በምን አይነት መንገድ ይገለጻል ወይ ማኒፌስት ይደረጋል የሚለው ደግሞ ሌላ ጉዳይ ነው። በዛች ጥቅሙ በሚለው ላይ ግን በእነዚህ ነጥቦች ማቆም ብዙውን ነጥቦች ይይዛል የሚል ሀሳብ አለኝ። አሉላ ፕሮፌሰር ዳምጠው እንግዲህ ትምህርት ያውም ሙሉ ዝርዝሩን እንኳን ለማቅረብ ሳይቆጥበው በርካታ ሀሳቦችን አንስተዋል። ትምህርት የሚዳስሳቸውን የትምህርት ፋይዳ ናቸው የሚባሉትን የግለሰብን ሁኔታ ጠቀስ አድርገዋል እና ከአንዱ የትምህርት ፋይዳ ወይም ጠቀሜታ አንጻር እንዳሉት ግራና ቀኝ አከራካሪ ሀሳቦች እንዳለ ሆነው ትምህርት ለሀገር፣ ለማህበረሰብ ካለው ፋይዳ ባሻገር ለአንድ ሰው ለዛ ላይ የሚማረው ሰው የህይወት አላማውን ወይም ግቡን ፈልጎ እንዲያገኝ ይፈልጋል ከሚል እሳቤ በመነሳት ነው። መፈለጉ ራሱም እውቀት የሚጠይቅ ይመስለኛል። የህይወቱን አላማና ግብ በቅጡ ለመረዳት አይነተኛ መንገድ ሆኖ ሊያገለግልስ ይችላል። ጥሩ ጥያቄ ነው። በጣም ፕሪዚም እንደሚደረገው ወይም የሚታሰበው ቅድም በጠቀስኳቸው ነጥቦች ውስጥ በዋናነት ትምህርት አላማው የአንድን ሰው አስተሳሰብ፣ የህይወት አላማ፣ ባህል ዘይቤ እነዚህ ያልኳቸው ነገሮች ሆኖ ያንን ያደርጋ ተብሎ ነው የሚጠበቀውም የሚፈለገውም። ቅድም ያልኳቸው አንድን ዜጋ ኃላፊነት የሚሰማው ዜጋ ቢልድ እናደርጋለን እናሳድጋለን ብለን ስናስብ ይሄ ነገር ውስጡ የተቆራኘ ነው። ስለዚህ ይሄ በእርግጠኝነት ይሄ የአንድን ዜጋ ያልተማረን ሰው ከተማረ ሰው ምን ይለየዋል የሚለው ነገር ምንድን ነው ትምህርት የሚለው ጥያቄ ጋር የሚነሳውን ጥያቄ የበለጠ ኮምፕሌክስ ያደርገዋል። ማለት ትምህርት የሚገኝበት መንገድ ምንድን ነው የሚለው ጥያቄ ጋር ይመጣል። ማለት ይሄ በኢንፎርማል መንገድ የሚገኙ ነገሮች አሉ፣ በፎርማል መንገድ የሚገኘው ነገር አለ። ብዙ ጊዜ ግን ስለ ትምህርት ስናወራ የምናወራው ትምህርት ቤት ተሄዶ የሚገኘው ወይም ፕ የሚጠበቀው ትምህርት ነው የምናስበው። ብዙ ጊዜ በጣም ብዙ ጊዜ ግን የሚዘነጋው ኢንፎርማል በሆነ መንገድ በተለያየ መንገድ የምንማርባቸው መንገዶች። ይህ ምን ማለት ነው? ትምህርት መማሪያ ትምህርት ብቻ ይህ ፎርማል የሆነው ትምህርት ቤት ብቻ አይደለም። አሁን በተለይ ባለንበት ዘመን ይህንን እዚህ ውስጥ ባመጣው ደስ ይለኛል፣ እና በአርቲፊሻል ኢንቴሊጀንስ ዘመን ወይንም ብዙዎቻችን አሁን ምናልባት የዚህ አድማጮች በዚህ የቻት ጂፒቲ የአርቲፊሻል ኢንቴሊጀንስ ዘመን እውነት ለመናገር ትምህርት ምንድን ነው የሚለውን ጥያቄ ያስነሳል። ምን ማለት ነው? አንድ ተማሪ አንድ ትምህርት አውቋል። ያ ትምህርት አውቆ ያንን አስተሳሰቡን እና የህይወት ዓላማውን ይቀርጻል ብለን ስናስብ ያ ሰው ያን ትምህርቱን አውቆታል፣ ተረድቶታል ማለት ነው። አሁን እንደምናየው ግን አንድን ነገር ማወቅ ሪሊ አስፈላጊ አይደለም። ወይም እንደ ድሮ ለምሳሌ ኛ ተማሪዎች ሆነን የሃምሳዎቹንም የአፍሪካ ሀገር ዋና ከተሞች ከነ መሪዎቻቸው በደንብ እናውቅ ነበር። አሁን ግን ያለው ጀኔሬሽን ልበለው ያለው ጀኔሬሽን በዛ አይነት መልክ ያለ አይደለም። ምክንያቱ የትምህርት አሰጣጦ ብቻ ሳይሆን ያለው አስተሳሰብ ምንድነው፣ ለምንድነው ይህንን ነገር የማጠናው ወይም የምሸመድደው ጉግል እያለልኝ የሚል አስተሳሰብ ነበር። አሁን ደግሞ የጉግል አይዲያዎች ወደ ቻት ጂፒቲ ገብተው ጥያቄውን ለመምህር ቻት ጂፒቲ ሰጥተው መምህር ቻት ጂፒቲ መልሱን ይሰጣል። እንግዲህ ትምህርት ምንድን ነው የሚለው ጥያቄ አሁን ካነሳናቸው እሾች ጋር በአጠቃላይ ሲደመር ምንድነው፣ ትምህርት ቤት መሄድ ምን ያስፈልጋል? ምክንያቱም የተማረ ነገር ይዞ ሰው ከሄደ ያ ትምህርት ከሚባለው ነገር ጋር ይህ ያለው ግንኙነትና ቁርኝት ኮንፊውዥን ፈጥሯል፣ ኮንፊውዥን ፈጥሯል። በጣም የሚኮረክረውን ምናልባትም ጊዜያችንን ቴክኖሎጂ የፈጠረውን የተለየ ሁኔታ የምናስተናግድበትን መንገድ ጭም የሚቃኝ ነው። ፕሮፌሰር ዳምጣው ያነሱት ይሄ ምናልባትም የሰፊው ውይይት የተለያዩ ባለሙያዎችን ከተለያየ የሙያ መስክ ያሉ ባለሙያዎችን ከእርሶ ጋር እንድናወያይ የምናስብበት ሰፊ ውይይት አካል የሚሆን ጭብጥ ነው ያነሱት። ለዛሬው የመንደርደሪያ አድማጮቻችን እርስ በርሳቸው እንዲወያዩበት ሀሳብ፣ የጀመርነውን ውይይት በአንድ የመጨረሻ ነጥብ ወይም ጥያቄ ብንቋጭ ቀደም ብለው ጠቀስ የባህልን ነገር ባህልና የተለያዩ አመለካከቶችን አስመልክቶ ያለንን ግንዛቤ ከፍ ለማድረግ አንዱ የሌላውን ባህልን በለው ወይም አኗኗር እንዳሻው እንዳልሆነ በሚያደርጉበት በዚህ ጊዜ እንዲሁ ውጥንቅጡ በወጣበት ዓለም ውስጥ በርግጥ ትምህርት አንዱ ስለሌላው ባህል ህይወት ያለው ግንዛቤ ማሳደግ የሚረዳበት መንገድ አለ ወይ ለሚል ምናልባት ከዛ አንጻር የሚታይ ሀሳብ ካለ የውይይታችን አረገው። በጣም ጥሩ ትምህርት አንድ የሚሰጠው ነገር ምንድን ነው? እርስ በርስ ቶለራንስ የሚባለውን ነው፣ እርስ በርስ መከባበርን፣ የሌሎችን አስተሳሰብ ዘይቤ፣ ያኗኗር የማንኛው ነው፣ ያለባበስ ወዘተርፈር ያንን እንድንቀበል ይረዳል። እንግዲህ በውጭ ዓለም ብዙ ጊዜ ወይም በእንግሊዝኛው መልቲካልቸራሊዝም የሚባል ሀሳብ ነው። ይሄ መልቲካልቸራሊዝም የሚለው ሀሳብ ምንድን ነው? የተለያዩ ሀሳቦችን የተለያዩ ጎሳ፣ አስተሳሰብ፣ ዝርያ፣ እምነት ወዘተ እንዲህ ብዬ ባስቀምጠው ይሻላል። የተለያዩ ልዩነት አላቸው ተብሎ የሚታሰቡ ነገሮችን በሙሉ በሙሉ የሚለውን በቅንፍ ውስጥ ላስቀምጥ ሰው ባይቀበለው እንኳን አኮሞዴት እንዲያደርገው ይረዳል። ይሄ ደግሞ አንድን ሀገር እንደ ሀገር እንድትቀጥል ማንኛውም ሀገር አሜሪካን ውስጥ ያለውን ሁኔታ እየተረዳ ነው። አሁን በነገራችን ላይ ይሄ መልቲካልቸራሊዝም የሚባለውን ነገር ወደዛ ጥግ ስለሄደ ወደዚህ ጥግ ይመለስ የሚል ነገር አለ። እሱን ለጊዜው ላቁሞና ወደ አሜሪካ ሳልሻገር እዚሁ የተለያዩ አፍሪካ ሀገር ውስጥ ያለውን ሪያሊቲ ስናይ ይሄ ትምህርት ስለ ትምህርት ዝም ብለን ጠቅልለን አወራን እንጂ ትምህርት ምንድን ነው የሚለው እያንዳንዱ ኮንቴንት ውስጥ አልገባንም። ትምህርት ማለት ካሪኪልም ነው፣ ቅድም ፎርማል ያልኩት ማለት ነው። ያ ትምህርቱን ሼፕ የሚያደርገው ትምህርቱን ቅርጽ የሚሰጠው ነገር ካሪክልም ነው። እዛ ካሪኪለም ውስጥ ያሉት ኮንቴንቶች ይሄ አንተ የምትላቸውን ያነሳቸውን ጥያቄዎች ባህሉን፣ አስተሳሰቡን፣ ቶለራንሱን፣ ልዩነትን አኮሞዴት የሚያደርግ ነው ወይ የሚለው ጥያቄ ዋና ነው። ዝም ብሎ ትምህርት ቅድም እንዳልነው ዝም ብለን ብሮድሊ ያነሳ ነው ነገር ጥሩ ዜጎችን ለማፍራት ወዘተርፈ የሚለው ሀሳብ በጣም ጥሩ ሀሳብ ነው። ግን እነዚያ ዜጎች በምን አይነት መልክ ነው የሚፈሩት የሚለውን ነገር ዋናው የሚወስነው ነው። እዛ ልጆቹ ይማሩታል የሚባለው ካሪክል ነው ዋናው ቁንጮ መሰረቱ እሱ ይሄንን የምናነሳቸውን ጥሩ በጎ ሀሳቦች እንዲበለጽጉ የምንመኘውን ነገሮች ሁሉ ግን የሚያደርገው ትምህርት ሆኖ ዋናውና መሰረቱ ግን ካሪክለሙ ነው። እዛ ካሪክለም ውስጥ ያለው ነገር ጂኑ ብለውና እና እንግዲህ በአማርኛ ጂኑ እዛ ውስጥ ነው የተቀመጠው። ይሄንን ነገር ሼፕ በማድረግ ቅድም የጠቀስናቸውን ነገሮች ሁሉ ፕሪዚም እናደርጋለን ለማግኘት ማለት ነው። መልካም፣ ፕሮፌሰር ዳምጠው ትምህርት ምንድን ነው? እና የትምህርት ቀዳሚ ፋይዳ ምንድን ነው? ከሚለው ተነስተን በትምህርት ምንነት ውስጥ ስለሚታዩ በርከት ያሉ ጉዳዮች ነው የተነጋገርነው። እንዳሉት ግን በጥልቀት ለመግባት ጠለቅ ያለ ውይይትም እንዲኖር የሚጋብዝ ነው። ቀደም ብዬ እንደጠቆምኩት ከትምህርት ጋር በአንዱ በሌላው መንገድ ልናዛምዳቸው የምንችል የተለያዩ መስኮች ባለሙያዎችን ጨምረን መልሰን በሰፊው ለምናደርገው ውይይት መልሼ እንደማገኘው ተስፋ አድርጋለሁ። ፕሮፌሰር ዳምጠው ተፈራ በኳዝሉ ናታል ዩኒቨርሲቲ የድህረ ምረቃ ፕሮግራም መምህር በተለያዩ አህጉራዊና ዓለም አቀፍ የትምህርት ነክ ማህበራት እና ተቋማት በተለያዩ ኃላፊነቶች በማገልገል ላይ ያሉ በዚህ በዩናይት ስቴትስም ለረዥም ዓመታት በሙያው አገልግለዋል። የፎርድ ፋውንዴሽን የአፍሪካ ፕሮግራም ሲመሩ እንደነበር አስታውሳለሁ። ትምህርት በዕለት ተዕለት የሚያስቡት ከህይወቱ ጋር የተቆራኘ እንደሆነ አውቃለሁ። ለዛሬ ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም በጣም አመሰግናለሁ። አሉላ ጥናት ባለፉት ሶስት የራዲዮ መጽሔት ፕሮግራሞቻችን በተከታታይ በቀረቡ ቅንብሮች ከዋሽንግተን አጎራባቿ የሲልቨር ስፕሪንግ ከተማ ለልጆቻችን የሚስማማ ያሉትን የመጀመሪያ ደረጃ ትምህርት ቤት የከፈቱትን የዋሽንግተን ዲሲዎቹን ወጣት ባልና ሚስት ብሌን ሀዲስንና ዳግም ሉሉን 16 የልጆች መጽሕፍት በእንግሊዝኛና በአማርኛ ቋንቋዎች የጻፉትን የኢዛን መጽሕፍት መስራችና የቅድመ እድገት ትምህርት መምህርቷን ዶክተር ሐዋኒ ንጉሴን እንዲሁም ቁጥራቸው ከሦስት ሺህ በላይ የሚሆኑ ወጣቶች መጪጣቸው ይቃና ዘንድ ትምህርታቸውን መከታተል የሚችሉበትን እድል የሚያመቻችና እገዛ የሚያደርግ ድርጅት መስርተው ከአጋሮቻቸው ጋር በመተባበር ላለፉት አስራ ስምንት ዓመታት በርካታ ስራዎችን ከሰሩት ዶክተር አብርሃም በቀለ ጋር ያደረግናቸውን ምልልሶች ተከታትላችሁ አስተያየቶቻችሁን ያደረሳችሁን መኳንንት ወንድሜንህና እታለም ዘውዴ ከአዲስ አበባ ነፃነት የአባታቸውን ስም አልጠቀሱም። ከዚሁ ከዋሽንግተን ዲሲ አካባቢ የላካችሁልን ደርሶናል፣ እናመሰግናለን። ሌሎች አድማጮቻችንም በፕሮግራሞቻችን በተነሱት የውይይት ጭብጦች ላይ በያላችሁበት ተወያዩ፣ አስተያየቶቻችሁንም ላኩ፣ እናስተናግዳለን። ለራዲዮ መጽሔት ማለት ታዲያ እንዳትዘነጎ አድማጮች አሁን እዚህ ዋሽንግተን ዲሲ በሚገኘው የኬኔዲ ማዕከል የድንቅ ሙዚቃ ጥበበኛ መቶኛ ዓመት በሚል መቶኛ ዓመት ልደታቸው የተከበረው እማሆይ ጽጌ ማርያም ገብሩ የክብር ዝግጅት ላይ ሙዚቃቸውን ከተጫወቱት ውስጥ አሜሪካዊውን የረቂቅ ሙዚቃ አዋቂ በማስፌን ግን አስተዋውቀናችሁ ነበር። ኔል ዩኒቨርሲቲ የድኅረ ምረቃ ትምህርቱን በመከታተል ላይ የሚገኘው ቶማስ የዶክትሬት መመረቂያ ጥናቱንም በማሆይ ሙዚቃ ሥራዎች ላይ ማድረጉን ገልጸንላችሁ ነበር። ለዛሬ ደግሞ ለቶማስ ገጠመኝ የቀረበ ታሪኩን የሚያጫውተን አንድ ሌላ ወጣት አሜሪካዊ ጋብዘን አነጋግረናል። ቴዲ በርንስ ይባላል። የማሆይ ዜና እረፍት በዓለም ዙሪያ በተለያዩ መገናኛ ብዙሃን ከተሰማበት ይጀምራል። ቴዲ የማሆይን የሙዚቃ ሥራዎች It will work, but I got any. a prominent Ethiopian composer who was also a nun has died in Jerusalem where she had lived reclusively in an Ethiopian monastery. Over uh, nearly 40 years, I wanted to take a moment to mention one of the most enigmatic artists I've ever listened to, Amahoy Sege Meriam Gebru, who just passed away at 99 years old. Amahoy was an Ethiopian woman who scored over 150 compositions on the piano, has studied music. <laughs> በልጅነታቸው ረቂቅ ሙዚቃ ማጥናታቸውን የሙዚቃ ስራዎቻቸውን አይነትና ኢትዮጵያዊ መሆናቸውን ሌሎችም መረጃዎች ያዘሉ ነበሩ በስፋት ይወጡ የነበሩት መረጃዎች። የረቂቅ ሙዚቃ አድናቂ እና የሙዚቃ መሳሪያ ተጫዋች ነው። ለጊዜውም ቢሆን የህይወት መንገዱን የቀየረ የሚመስለው ሁኔታ ከከሰተው አጋጣሚ ይጀምራል። እንግዲህ ስለማወይ የሰማሁት ዜና እረፍታቸውን የሚመለከቱ ዘገባዎች መውጣት ሲጀምሩ ነው ከዚያ ቀደም ስለ እርሳቸው ምንም ሳላውቅ የፒያኖ ተጫዋች ኢትዮጵያዊት መነኩሴ የሙዚቃ ሰው በዜና ዘገባዎቹ የተገለጸውን ስሰማ አንዳች ስሜት ተሰማኝ እናም ስለ እርሳቸው ማንነት ለማወቅ ይበልጥ ጉጉት አደረብኝ በሜን ዩኒቨርሲቲ የእንግሊዝኛ ቋንቋ ትምህርት ነው ያጠናው የ26 ዓመቱ ቴዲ ስለማሆ የሰማው የህልፈታቸው ዜና በተሰማበት ወቅት ቢሆንም ብዙም ሳይቆይ ሙዚቃቸውን መስማት እንደያዘ የተማረከበትን ይናገራል። ፒያኖ ፒያኖ በግሌ ከምወዳቸው የሙዚቃ መሳሪያዎች ቀዳሚው ነው። መጀመሪያ መጫወት የተማርኩት የሙዚቃ መሳሪያ ነው። በመሆኑም በልቤ ልዩ ቦታ አለው። ሙዚቃዎቻቸውን ማዳመጥ እንደጀመርኩም ብዙ ሰዎች የማሆይን ሙዚቃ ለመጀመሪያ ጊዜ ሲሰሙ የሚሰማቸውን አይነት ስሜት ነው ያሳደርብኝ። እናም በሙዚቃቸው ተሳብኩ። ረቂቅ ባህሪ ያለው ዜማው ደግሞ የተለየ ስሜት ውስጥ የሚያስገባህ አይነት ነው። ይህን የመሰለ ሙዚቃ ብዙም የለም። እናም ጥናቴን ቀጠልኩ የሚለው ቴዲ የማሆይን ህይወትና ስራ በሚተርከው ዘጋቢ ፊልም ዕጣ እንዴት ቀልቡ እንደተሳበ ያስረዳል። መጀመሪያ ስለ ማሆይ ይበልጥ ለማወቅ ፈልጌ ጥናት ባደረግኩበት ወቅት ስለ ህይወትና ስራቸው የሚተርከውን ዘጋቢ ፊልም ስራ ለማስጨረስ የተጀመረውን የጎፈንድሚ ገንዘብ የማሰባሰብ ስራ እንዳልተገባደደ ተረዳሁ። እናም እርሳቸው ያንን ያህል እጅግ ታዋቂና ተወዳጅ ሆነው ሳለ የታቀደው እስካሁን ያለመሳካቱ በጣም አስገርመኝ። ልዩና አስደሳች ነው ታሪካቸው። በመሆኑም እንደዚህ አይነቱ ዘጋቢ ፊልም በቀላሉ የገንዘብ ድጋፍ ማግኘት ይችላል። ስለዚህ የማወቅ ጉጉቴ በማየሉ ለአሳታሚው ድርጅት ኢሜይል ጻፍኩ። Whether maybe they found funding from somewhere else or just asking about it. And um, I got in contact with Hannah Kabete, the CEO and founder. And to make a long story short, I worked with her and the coffee company. ወይም ብቻ ስለ ጉዳዩ በአጠቃላይ ለመረዳት የበጎ አድራጎት ሥራ ለመሥራት የተቋቋመው የማሆይ የሙዚቃ ተቋም ዋና ሥራ አስፈጻሚና መስራች የሆነችውን ሐና ከበደን ጠየቅሁ። ብዙም ሳይቆይ በወቅቱ እሠራበት ከነበረው የቡና ድርጅትና ከሐና ጋር በመተባበር ለዘጋቢ ፊልሙ መሥሪያ የሚውል ገቢ ለማሰባሰብ አብረን ሠራን። ሥራው እንደ ተጠናቀቀም የቡና ድርጅቱን ለቅቄ ከእነርሱ ጋር መሥራት መቀጠል ይችል እንደሆነ ሐናን ጠየቅኩና ረዳት ሆኜ ተቀጠርኩ። Then yeah, nah. ከዚህ ቀደም ያልታተመና በየትም ስፍራ የማይገኝ እማሆይ ለዚሁ በቀመሩት ሙዚቃ በፒያኖ ታጅበው ከፈጣሪ ጋር የሚጫወቱ የሚመስለውን እንጉርጉሯቸውን ነው የሰማ ነው። በኬኔዲ ማዕከሉ ዝግጅት ለቅምሻ የቀረበና ኋላም በዚያው መድረክ እውቋ ድምፃዊት መክሊት አደረው ይህን ጨምሮ እማሆይ በአማርኛ በእንግሊዝኛና በፈረንሳይኛ ቋንቋዎች የደረሷቸውን መንፈሳዊ ቀለማቸው የጎሉ ሥራዎች የማሆይን የረቂቅ ሙዚቃ ደርሰቶች በሚጫወቱ ሙዚቀኞች ታጅባ ተጫውታለች። ወዲሁም ታዲያ የሙዚቃ ሕይወቷንና ሥራዎቿን ጨምሮ ከመክሊት ጋር የሚኖረንን ቆይታ በመጪው የራዲዮ መጽሔት ነው ይዘን የምንመለሰው። ለአሁኑ ግን እንግዳይን ቴዲ በርንስን ለጊዜው አመሰግናለሁ። አድማጮች አሁን የአዲስ አበባ መስኮት ሊከፈት ነው። ንጉሴ አክሊሉ በዛሬው ዝግጅቱ ዛሬ በሕይወት የሌለ አንድ የቀድሞ እውቅ ጋዜጠኛ እና ደራሲን ያነሳሳል። ጋዜጠኛ ዳግማዊ አፄ ቴዎድሮስ ከሶሎሞንና ከዳዊት ዘር እወለዳለሁ ብለው የማይታበዩ ንጉሠ ነገሥት ነበሩ የሚል ጽሑፍ ደራሲ አቤ ጎበኛ ባልወለድም መጽሐፉ የሚታወቀው አዲስ ዘመን ጋዜጣ ላይ በመጽሐፉ ምክንያት ዋና አዘጋጁ ብርሃኑ ዘርይሁን ብርሃንና ሰላም ሰባተኛ ፎቅ የሚገኘው ቢሮ ታሸገና እሱም ለጊዜው ስራ እንዲያቆም ተደረገ። አልታሰረም። አቡነ ጴጥሮስ ከሚገኘው ኢትዮጵያ ሬዲዮ ወደዛ ተዛውሮ እንዲሰራ ተደረገ። ሀሳቡን በመግለጹ ምክንያት አልታሰረም። ብርሃኑ ዘሪሁን በጣም የታወቀ ደራሲ ነው። በሁለቱ እንባዎች መጽሐፍቱ በቴዎድሮስ እንባ፣ በታንጉት ሚስጢር፣ በሞረሽና ባልቻ አባ ነፍሶ በሚባለው ሀገር ፍቅር ቲያትር ውስጥ ለረጅም ጊዜ ሲታይ በነበረው ቲያትሩም ይታወቃል። ብርሃኑ ዘሪሁን ብርሃኑ ከዛ በኋላም ደርግ ሲመጣ ለውጥ ሆኖ የአዲስ ዘመን ጋዜጣ ዋና አዘጋጅ ሆኖ ሰርቷል። በአጠቃላይ ዛሬ ብርሃኑ ዘሪሁንን ላነሳው የቻልኩበት ዋናው ምክንያት ሰሞኑን በዚሁ በ አስራ ዘጠኝ መቶ ስልሳ ስድስት ዓመተ ምህረት አብዮት ሀምሳኛ ዓመት ምክንያት ኢትዮጵያ ፕሬስ ድርጅት ስመላለስ ስለነበረ ከድርጅቱ አጥር ላይ ፎቶግራፉ አለ ስሙ ብርሃኑ ዘሪሁን ይላል ሌላ ስለሱ ዝርዝር የተጻፈ ነገር የለም ብርሃኑ የሺህ ዘጠኝ መቶ ስልሳ ስድስቱን አብዮት በተመለከተ መቼም ጨዋታን ጨዋታ ያነሰዋል እና ማዕበል የአብዮት ዋዜማ ማዕበል የአብዮት መባቻ እና ማዕበል የአብዮት ማግስት የሚሉ ሶስት መጽሐፍት በተከታታይ ጽፏል እነዚህ መጽሐፍት እንግዲህ ወደፊት የስልሳ ስድስት አመቱ አብዮት ሀምሳ ዓመት ሊሞላው ሀምሳ ዓመት ምን ሰራን፣ ምን አረግን፣ ምን አከናወንን? ንጉሠ ነገስቱ ከወረዱ በኋላ እኛ ምን ሰራን? እንደ ኢትዮጵያ ሕዝብ በግል በየራሳችን ያለፈው ሀምሳ ዓመት በኢትዮጵያ ፖለቲካ ላይ ምን ሰራን? ዛሬስ ምን ደረጃ ላይ ነው ያለ ነው? ካለፉት መንግስታት የተሻለ ስራ ሰርተናል አልሰራንም? ፖለቲካ ድርጅቶች፣ ፖለቲካ ሰዎች፣ የኢትዮጵያ ሕዝብም ላለፈው ሀምሳ ዓመት የሚጠየቅበት ጊዜ መጥቷል። ወቅቱ ሲደርስ

I am a man of the world. I am a man maak le world. I am a man of a I'm a carer. i ጨዋታን ጨዋታ ያነሳዋልና ደራሲና ጋዜጠኛ ብርሃኑ ዘሪሁን ቀዳማዊ ኃይለሥላሴ 8 ሰማንያኛ ዓመት የልደት በዓላቸውን የዛሬ ሀምሳ ሁለት ዓመት ሲያከብሩ የተሸለመውን ቮልስቫገን መኪና ቮልስቫገን መኪና ሲያሽከረክር ኖሯል። ብርሃኑ የሲጋራ ፒፓ ከእጁና ከከንፈሩ ላይ አይለይም ነበር። ብርሃኑ ሲናገር ፈጠን ኮልተፍ ያዝ ያደርገው ነበር። ይህ ሰው ግን በስነ ጽሁፍ ለስነ ጽሁፍ በስነ ጽሁፍ የተፈጠረ የተባ ብዕር የነበረው የታወቀ ደራሲና ጋዜጠኛ ነበረ። በዚሁ የዛሬ ዝግጅት ላብቃ። በሚቀጥለው ፕሮግራም እስክንገናኝ ድረስ ደህና ሁኑ ነው ንጉሴን ለዝግጅቱ አመሰግናለሁ። አሁን በቀደመው የራዲዮ መጽሔት የቅምሻ አወጋችን ካስተዋወቅ ናችሁ የቅድመ እድገት ትምህርት አዋቂና ከደርዘን በላይም የልጆች መጽሐፍት በእንግሊዝኛና በአማርኛ ቋንቋዎች ከደረሱት ዶክተር ሐዋኒ ንጉሴ ጋር ጀመሩ ወዳደረግ ነው ወግ ነው የምንወስዳችሁ። ዶክተር ሐዋኒ የመጽሐፍትና የልጆች እድገት እየተነጋገርን ያለ ነው። የማይመለከተው ሰው ያለ አይመስለኝ ልጆች ያላቸው ወላጆች ለልጆቻቸው ቤተሰብ ካለ ወንድም የእህት ልጅ የወንድም ልጅ ሁሉንም ይመለከታል። ዛሬ ዛሬ ደግሞ ገፋ አድርገን እንደምናየው የሀገር መሰረት እነኚህ ልጆች ላይ የሚደረገው ነገር መሆኑን እየተነጋገርን ነው እና ምንም መጽሐፍ በሌለበት ወይም የህፃናት መጽሐፍ ምንት በሚባሉበት ደረጃ ባሉበት እንደ ኢትዮጵያ ባለ ሀገር የርሶ አይነት በር ከፋችነት መንገድ አሳይነቱ በመጽሐፍቱ ብቻ ሳይሆን ሌሎችም እንዲያደርጉ በማበረታታት መንገድም በማሳየት ጭምር ነው እና እስኪ በጣም መሰረታዊ ከሚመስሉት ለህፃናት ለልጆች የሚጻፉ መጽሐፍት ላይ ሰዎች ቅድም አንዳንዶቹ ሁኔታ ነካ አድርገዋቸዋል። እንዴት ነው ርዕሱን የሚመርጡት? እንዴት ነው መጽሐፍ የሚጽፉበትን ሁኔታ የሚያስቡት? አንድ ሰው ጥሩ የስነ ጽሑፍ ችሎታ ኖሮት የማስተማርም በተወሰነ ደረጃ እውቀቱ ኖሮት ነገር ግን የልጆች መጽሐፍ መጽሐፍ አይችልም እና የግድ ቋንቋና ስነጽሑፍ ችሎታ ስላለው ብቻ ምን አይነት ነገሮች ማሰብ አለበት በምን አይነት ሂደት ውስጥ ያልፋል እንደው በጣም መሰረታዊ የሚመስሎትም ቢያጋሩ እሺ በጣም ጥሩ አዎ እኔ የምመክረው አንደኛ ነገር ብዙ ልጆች መጽሐፍን ማየት ጥሩ ነው የእውነት ማየት ስዕላቸውን እንዴት እንደተሰሩ ሌላው ደግሞ አለመፍራት ውስጥ ካለ ፍላጎቱ ካለ መጽሐፍና ግን እኔ በፊድባክ በጣም አምናለሁ። ማለትም ሌላ ምስሰው ጋር ልኮ ልጆችን እንኳን አሳይቶ ምን ይመስላችኋል ማለት መጽሐፉ የተጻፈላቸው ልጆች ራሳቸው ያን መጽሐፍ እንዴት እንደሚያዩት እንዲገመግሙ ማለት ነው። ልጆች ነው አዎ እነርሱ ልጆች በጣም እውነተኛ ናቸው። በረንብ ይናገራሉ። ልጆችንም ማሳይቶ ምን ይመስላችኋል ማለት አዋቂንም ማሳየት በተለይ በእኛ ቋንቋ ስንጽፍ በጣም ጥቅ የሆነ ቋንቋ ነው። በፊደል የሚጻፉት ነገሮች ነው። አንድን ነገር እንኳን ለቀቅና ያዝ ማድረግ ስትጽፈውም፣ ሰው እንዴት እንደሚያነበው ማየት፣ እሱን እሱን ከአዋቂ ሰው ጋር አንዳንዴ ማገናዘብ እና አሁን የእውነት ኢትዮጵያ ውስጥ ቅድም እንዳልከው አለ ብዙ የልጆች መጽሐፍ የትምህርት መጽሐፍ የሚጽፍ ሰው ያስፈልጋል፣ በጣም ብዙ ስንጽፍ ግን ሁላችንን ምንንም አካቶ ማለት ነው። ይሄ ኢንተንሽናችን አለ አይደለም፣ ሙከራችን ለምንድን ነው የሚለውንና የማራመድ የትምህርትን የእድገቱን ነገር ለማራመድ ከተዘጋጀን፣ እንደዚህ ሀገር እዚህ ሀገር ጸሐፊ ነው ያለው አይደለም፣ የልጆች መጽሐፍ በተለይ ገብተን ከላይ እስከ ታች ነው የምናየው። ኢትዮጵያ ውስጥም እንደዛ ምኞቴ ነው። ብዙ ሰው ጽፎ ብዙ ታሪኮች አሉ። በኛ አፍ በኛ ምላስ መጽሐፍ ያለበት በኛ አስተሳሰብ ላ አይደለም፣ የውጭን ማምጣት ጥሩ ነው እንደ አዲሽን ግን፣ የኛ መጀመሪያ ቢሆን የኛ ፋውንዴሽን ቤስ ላይኑ ቢሆን እና የሌላውንም እያካተትን ብንሄድ። ለዛ ደግሞ እኔ ማም ነው በጣም ብዙ ጎበዝ ወጣቶች አሉ። ኢትዮጵያ በጣም ብዙ ጎበዝ ወጣቶች አሉ። ብዙ መስኮች አሉ። ብዙ መስኮች አሉ። ለው ቴክኖሎጂ አለ። ብዙ ነገሮች አሉ። ግን የልጆችንም ነገሮች ጋር ትንሽ አስበው ወደዛም ቢገቡ ደስ ይለኛል። ወጣቶቹ እንደ ስራ አይተውት ማለት ነው። እንደመለስ ተስፋለ ዶክተር ሀዋኒ እንግዲህ የመጽሐፍት ጉዳይ ስንነጋገር ህጻናቱንና ወላጆቻቸውን ብቻ ሳይሆን መምህራኖቻቸውንም እናስባለን። ሰው መምህር ኖት። ይበልጡን ደግሞ በህጻናትና ልጆች ትምህርት ላይ የተለየ ትኩረት ሰጥተው የሚሰሩ ባለሙያ ኖት። ቀደም ብዬ በመግቢያ የጠቀስኳቸውን ስራዎች ይሰራሉ። በሙያውም ብዚህ በሚሰሩበትም መደበኛ የለት ተለት ስራውም እሱ ነው። በኢትዮጵያም በተቋም ደረጃ አዘጋጅተው ከብዙዎች ጋር በመተባበር ስራዎችን ይሰራሉ። በመምህራንም ረገድ እንግዲህ ይሄው የትምህርት ስርዓት ነው እና መምህራኑንም የሚያፈራው። መምህራኑም ያልተቀበሉትን መልሰው አይሰጡም። በዚሁ መንገድ ያለፉ ናቸው። ለራሳቸው ያላቸው ነገር ውሱን ሊሆን ይችላል። ሁሉንም ባይሆን ያን ትልቁን ስዕል በምናየበት ጊዜ ያን ከግምት ማስገባት ይጠይቃል እና ለመምህራኑስ መመሪያ እንደሚባለው አይነት ምን አይነት ነገር ያስፈልግ ይሆን? የልጆች መጽሐፍት ክፍተቱን ለመሙላት የሚሞክረውን ያህል ለመምህራንስ ምን ሊደረግ ይችላል? መምህራኑ ልጆቻቸውን ተማሪዎቻቸውን እንዴት መያዝ እንዳለባቸው በዚህ የጨቅላ ዕድሜ፣ በልጅነታችን የምናስታውሰው ቅጣትን እንደሚጨምር በአሁኑ ዘመን ተቀባይነት የለው የአስተማሪና የልጅ ግንኙነት ትንሽ አስቸጋሪ እንደነበር ነው ትዝ የሚለን እና በልጅነታችን ጥሩ ጥሩ አስተማሪዎቻችን የምንወዳቸውን አንረሳቸው እናስታውሳቸዋለን ምን ይታይዎታል? የሚያበረታታ አስተማሪ በስራችን የወደደልን ትልቅ ከሆነ በኋላ ሁሉ እናስታውሳቸዋለን። ስለ መምህራንስ ምን ይላሉ? አንዳንድ ነጥቦችን ቢያጋሩ። አዎ ልክ ነ እኔም ራሴ አሁን ስታወራ የመጀመሪያ ይሆን የኪንደርጋርደን አስተማሪ ትዝ አለችኝ። ልክ ነው አስተማሪ፣ በተለይ ሁለት ሶስት አራት አምስት አመት የምናገኛቸው አስተማሪዎች እንደ ሌላው ኤክስፒሪየንስ ምሰሶ ናቸው። አይደለም፣ ሲያነብልን ትዝ ይለናል፣ ዋና ነገር ሲሉን ትዝ ይለናል ወይ፣ ሲያቅፉን፣ ሲቀጡንም ትዝ ይለናል፣ ሁሉ ነገር ትዝ ይለናል። አንጎላችን በጣም ክፍት ስለሆነ ለኤክስፒሪየንስ፣ የልጅነት ትምህርት ወይም የቅድመ አንደኛ ደረጃ ትምህርት ላይ ልጆች የእውነት የእውነት አእምሮ ክፍተታቸው በጣም ሰፊ ነው። አይደለም፣ ምን እንክተትበት ብለን ብናስብ ጥሩ ነው። ትምህርት ልጆች የሚማሩት በልባቸው ሲገባ ነው ላለው፣ ብዙ ጊዜ እኛ በዚህ ነው በዚህ የሚገባው ከሁለት ከሶስተኛ ክፍል በኋላ ነው። ከዛ በፊት ልጆች የሚማሩት መጀመሪያ በልባቸው ነው። ሰው መጽሐፍ ስናነብ፣ የእውነት ስንጫወት፣ ይህን ስናቅፋቸው፣ ያ በሙሉ ስሜታዊ ነክ ነገሮች ናቸው። መጽሐፋችንንም ስንጽፍ እሱን እየነካን ነው። እንዴት ነው ልጆች ጋር ይህ መጽሐፍ ሲነበብ መጀመሪያ በልባቸው ገብቶ ወደ አንጎላቸው የሚሄድ ብዙ ጊዜ እዚህም ሀገር ትንሽ ያጠፋ ነው የጠፋው፣ ትምህርትን በዚህ ማንቆርቆሪያ ለኢትዮጵያ አስተማሪዎች ሲሆን፣ ብዙ ጎበዝ አስተማሪዎች አሉ። እውነት ብዙ እኛም የምንሰራበት አካባቢ የምናውቃቸው ልጆችን ስናስተምር፣ በጨዋታ በሳቅ በመጽሐፍ ስለ እንስሳ እንኳን ስናወራ እንደ እንስሳ ንጩህ ማለት አላይደለም፣ አያያዝ ነው። ስለ ቡና ስናወራ ስንት ቡና እናታችሁ ጠጡ፣ ዛሬ የአባታችሁ ጠጡ፣ አተላውን አምጡ ላይ ነው እንደዚህ አይደለ? እያያያዝን አንድ ላይ እንዴት ነው እያሰፋን እየጻፍን፣ ስኒ እየሳልን በስኒ እየተጫወትን ያ ነው የቅድመ ልጅነት ትምህርት የእውነት ትምህርት። ክላስሩም ውስጥ ልጆች ይማራሉ በቾክ እና በቦርድ በልጅነታቸው። ለእኔ ከብደኛል። እኔ በጣም በልጆች እድገት አምናለሁ። እድገትን የሚነግረንን እሱን ተከትለን ማስተማር እንዳለብን አምናለሁ። ለእሱም ደግሞ ግን አላ የሚቸግረው ቅድም ያነሳው ነገር ነው። የኢትዮጵያ ትምህርት ምንድን ነው የሚለውን ነገር ገና አላወቅ ነው አይደለም። ስለዚህ ይከብዳል። አንዳንድ ጊዜ አስተማሪዎች ምን ማድረግ አለባቸው ስንል አው በሐሳብን ቲዮሪን፣ ፕራክቲስን፣ ፖሊሲ ኦፍኮርስ እንደዚህ ተንትነን ማስቀመጥ እንችላለን። ግን ደግሞ እነርሱ ራሳቸው ይህንን ለውጥ ቢመሩ ምን ይመስላችኋል? ትራንስፎርም መምሰል አለበት። እንዴት እንደግፋችሁ የሚለውንም ነገር ብናካተል ጥሩ ነው። ዋናው ለመልሱ ግን ልጅ የሚማረው በልቡ ቅድም እንዳልነው ከታች ወደ ላይ ነው እንጂ ከላይ ወደ ታች፣ ብዙ ነገር እኛም ላይ አይሰራም። ስለዚህ እሱንም ማሰብ አለብን። ነው ግሩም ነው። ይሄን ውይይት የሚከታተሉ ተመልካቾቻችን አድማጮቻችን። ለትምህርትም ግድ የሚላቸው ሌሎች ከነኚህ ካነሷቸው ጥሩ ጥሩ ሀሳቦች ጋር ራሳቸውን የሚያዛምዱ ይመስለኛል። የቅድመ እድገት ትምህርት ጋር እንመለስና በዚያ ጨቅላ እድሜ የሚሰጠው ትምህርት የተለየ ትኩረት የሚገባውን ያህል ልጆችን አእምሮ መንከባከብንም የሚጨምር ይመስላል። በተለየ ስሜት በጥልቀት መከታተልን ይፈልጋል። ሁሉም ሰው እንደዛ ይችላል ማለት አንችልም። ለእርሶ ግን እንደው ህጻናትን ማስተማር ህጻናትን መውደድን ግድ ሊሆን እንደ ማንኛውም ስራ መውሰድ ቀላል ስላልመሰለኝ ነው። የተለያየ ጠባይ ያላቸው በተለያየ ሁኔታ ውስጥ ያሉ ልጆችን አንድ ቦታ ማግኘትን ይጋብዛል። በዛ ሁኔታ ውስጥ እናገኛቸዋለን። የልጆቹን ሁኔታ ስነ ልቦና፣ ቀናቸውን፣ ቤት ውስጥ ምን እንደሆኑ ያን ሁሉ መፍቀድ ይጠይቃል። የአስተማሪ የራሱንም ፈተናዎች እንዳለ ይዞ ማለት ነው እዛ ቦታ ሲያገኛቸው እና ልጆችን መውደድ የግድ ሊሆን ወይም ስለ ልጆች እንደው ከዚህ ቀደም ግድ እንኳን ከሌለው አሁን ስራዬም የሙሉበት ሁኔታ ይጠይቃልና የተለየ ትስስር መፍጠር አለብኝ የሚለውን ማሰብ አለበት። አንድ የጨቅላ ታዳጊ አስ አዎ፣ ከልጆች ጋር መስራት ስናቀድ ማለት ነው። ብዙ ጊዜ ከልጆች ጋር መስራት ሁሉም የሚችል ይመስላል። የእውነት እዚህም ሀገር እውነት አንድ ነገር ካልሆነ በቃ ልጆች አስተምራለሁ የሚል አለ። አይደለ? ቢካዝ ከአምስት ዓመት በታች ብዙ የሚያስፈልጋቸው ስለማይመስለን ነው። ሁሉም ሰው ከልጆች ጋር መስራት ወይም ከልጆች ጋር በቃ አብሬው ከሆንኩ አንዳንድ ነገር እነግረዋለሁ። ግን አክቹሊ ከልጆች ጋር መስራት በጣም ብዙ ብዙ እያነሳ ሆን ማፍቀር መውደድ ብቻ ሳይሆን ልጆች ማንነታቸውን ይገባዋቸዋል ወይ የሚለውን ነገር አለ። ልጆች አስተማሪያችን ናቸው። ብዙ ጊዜ ብለው ነገር ነው። እኛ አስተማሪ ነን ብለን ስንገባ ልጆች ናቸው የሚያስተምሩን። እውነት ለመናገር አይደለ፣ ሰው ራሳችንን ዝቅ ማድረግ እንችላለን ወይ? በባህላችን ልጆችን እንደ አስተማሪ እናያለን ወይ? ልጆችን እንንከባከባለን ስንል እኛ ባሳለፍ ነው ምነው እናንከባከባቸው ወይስ እነርሱ በሚፈልጉበት መንገድ? ቅድም ያነሳኸው ነገሮች አሉ። ልጆች ጸባያቸው ራሱ አሁን ይሄ ጸባይ ተምፕረመንት የምንለው በስድስትና በሰባት ወር ነው የሚወጣው አስተማሪዎቻችን በስድስትና በሰባት ወር አስተማሪዎቻችን እሱን ያውቃሉ ወይ ሁለት አመት ደግሞ ሲሆናቸው ልጆች በጣም ፈታኝ እድሜ ላይ ነው ሁሉንም ነገር ማድረግ ይፈልጋሉ እሱ ቅድም የጠየቀው አስተማሪዎች ሲመጡ እዚህ አካባቢ ይህም በሙሉ ያውቃሉ ብቻ ሳይሆን አሉላ አስተምራናቸዋል ወይ ኖ ይህን ነገር በሙሉ ሰጥተናቸዋለሁ። እውቀቱን ልምዱን፣ በየጊዜው ደግሞ የሚያስፈልገውን ነገር ድጋፍ። ኢትዮጵያ ብቻ ሳይሆን እውነት ለመናገር እዚህ ሀገርም እንኳን የልጆች እድገት አስተማሪዎች ብዙ ብዙ ብዙ ችግር አለበት፣ ላነሳኸው ጥያቄ ነው። ከዚህም ሀገር አይ እንችላለን ብለው ስለሚገቡ ማለት ነው። እሱን እሱን ማሰብ አለብን። ኢትዮጵያ ደግሞ ስንሄድ አሁን አሁን ባለው ሁኔታ እንበል በጦርነት በድርቁም ሆነ በመፈናቀልም ሆነ የምግብ ውድነት ጀስት የቀን ኑሮ ያለው ጫና፣ በተለይ ደግሞ ከከተማ ወጣ ስንል አንዳንድ ቤተሰብ ልጆቻቸውን ሸንኮራ አገዳ አብልተው ነው የሚያስተኙት። እንግዲህ አስበው፣ ያ ልጅ እንዴት ነው ትምህርት ቤት መጥቶ የቅድመ ልጅነቱን ተወው፣ ግን ፈተናም ተፈትኖ ወደቀ የምንለው ምግብ ነው አይደለ? አንደኛው አንጎላችንን የሚያዳብረው ሰው በልጆች ደግሞ ስናየው በጨቅላ ከአምስት ዓመት ወይ ከስምንት ዓመት በፊት ላሉ ልጆች በዛ በእድገት ዘመን የአስተማሪ ራሱም ደግሞ አስተማሪው ራሱ ተረድቷል ወይ ድጋፍ ተሰጥቶታል ወይ የሚያስፈልገው ነገር ሆኗል ወይ? አስተማሪ ስንደግፍ እኮ ልጆችንም በተዘዋዋሪ እጅ ደግፈናል ማለት ነው አይደለም? እሱን እሱን የምናስብበት የእውነት ትኩረት የምንሰጥበት ከንግግሮች በየጊዜው ማውራት አይጠቅምም ወይ? በየጊዜው ካወራን ስለልጆች እድገት ከመፍትሄ ጋር አያይዘን ይህን ይህን ይህን አደረግን እናደርጋለን ሳይሆን እያደረግን ነው የሚለውን ነገር ማሳየት ብንችል ጥሩ ነው ብዬ ነው ነው። ልጆች የሚማሩበትን የልጆችን ፍላጎት ስናገናዝብ ፈጥኖ የማይታይ ነገር ግን በኩል ደረጃ አስፈላጊ የሆነ በተለየ ሁኔታ ውስጥ ያሉ ሕጻናትና ልጆች የሚታዩበት እዚህ ሀገር የተለየ ፍላጎት ያላቸው የሚባሉ ተማሪዎች አሉ። በጤና ሁኔታ ይሁን ባሉበት ሁኔታ በእድገታቸው ይሁን የእነሱን ፍላጎት ያካተቱ ትምህርት ሊሰጥ ይሞከራል። ለኢትዮጵያ በጣም ሩቅ ይመስለኛል። መምህራኖችም ሌሎችም የፖሊሲ ሰዎችም ሀሳብ ደረጃ እንኳን ማካፈል እድሉ ስላለ ነው። ከኢትዮጵያ የተጨባጭ ሁኔታ ጋር ስለሚሄድ አይደለም አንዳንዴ መሰረታዊ የሆኑ ነገሮች የሚያስፈልጓቸው መስማት የተሳነው ልጅ፣ አይነ ብርሃን የሌለው በተለይ ሁኔታ መንከባከብ ትምህርቱን እንዲያገኝ ማድረግ ማህበረሰብ ግዴታው መሆኑን እንኳን ብዙ አናገናል። የልጁ ወይም የቤተሰቡ ችግር አድርገን የምንተውበት ጊዜ አለ። ከዛ አንፃር እንደው ምን አይነት ሀሳቦችን ሊፈነጥቁ ይችላሉ በኢትዮጵያ አቅምና ሁኔታ? እሺ። ወደ መጽሐፍ ዋንዴ ልሰድህና ወደዚህ አንደኛው መጽሐፍ የጻፍ ነው። በዚህ አኳያ ስለሆነ ነው። በመጀመሪያ ልጅ ነኝ የሚለው ፈርስት ታይም ቻይልድ የሚለው ከሱ ጋር የተያያዘ ነው። ብዙ ጊዜ ይሄ መጽሐፍ ችልድረን ዊዝ አውቲዝም በሱ ጋር የተመሰረተ ቢሆንም፣ ጽሁፉ ወይም አጻጻፉ በልጁ ድምፅ ነው እና ልጁ ነው ጽሁፉን የሚጽፈው ልጁ ነው ስሜቱን የሚናገረው አሁን ያነሳው ልጆችንም ለልጅነታቸው መጀመሪያ ማየት እንዳለብን ሰው አንድ ልጅ አዎ አይኑ ላይ ይችላል ድምፅ ላይ ሰማ ይችላል አንዳንድ ነገር ማገናዘብ ወይም ኖ የአእምሮ አስተሳሰቡ ለየት ይችላል ከዛ በፊት ግን በማህበረሰብ እነዛን ልጆች መጀመሪያ እንደ ልጆች ማየት አለብን እንደ ራሳችን ልጆች ማለት ነው ልጆችን እንደ ልጆች ማየት ከጀመርን አሁን እንዳልከው አካተን አብረን መስራት፣ መማር፣ መኖር የሚለውን ነገር ከፈት እናደርገዋለን። እነሱን አጠንክረን እያየን ማለት ነው። ዲስብሊቲ ሁሉም ጋር አለ፣ ሁሉም ልጆች ጋር። እኔ ከልጆች ጋር ነው የምሰራው። ማንም መቶ ፐርሰንት አይደለም ሰው፣ እንደዛም ማሰብ አለብን። ዶክተር ሀዋኒን ጊዜ የማሳቹሴትስ ግሎባል ዩኒቨርሲቲ የቅድመ እድገት ወይም የታዳጊ ልጆች ትምህርት ፕሮግራም ሊቀመንበርና ተባባሪ ፕሮፌሰር በአሁኑ ጊዜ ርስጠልኝ። የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውንም በዚሁ መቋጫታችን ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም ነው። የስልክ ቁጥራችን 202 2059942 የውስጥ መስመር 14 ነው። ጻፉ ደውሎልን የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በየዕለቱ ከ3 ሰዓት እስከ 4 ሰዓት በ2225 ና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከ3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ፣ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበትኩ። ሰላም ደህና።